ትናንት ሰኞ 11 ሰዎች በመሬት መንሸራተት አደጋ ከሞቱባት የወላይታ ዞን ካዎ ኮይሻ ወረዳ ጤጳ ቀበሌ ተጨማሪ ጉዳትን ለመከላከል 53 አባወራዎች ከቀያቸው እንዲወጡ መደረጉን የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት አስታውቋል። ከአደጋው ክስተት ሶስት ቀናት በፊት መሬቱ ተሰንጥቆ እንደነበር ያወሱት የተጎጂ ቤተሰቦችና ነዋሪዎች ከቀያቸው ተፈናቅለው በትምህርት ቤት ውስጥ መጠለላቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ቀጣዩ ልኩዋል በደቡብ ኢትዮጵያ ክልል ወላይታ ዞን ካዎ ኮይሻ ወረዳ ጤፓ ቀበሌ ትናንት ሰኞ ሐምሌ 29 ቀን 2016 ዓ.ም ማለዳም ለሰዓታት ከባድ ዝናብ መዝነቡን ተከትሎ በተከሰተው የመሬት መንሸራተት አደጋም ከሞቱት ነዋሪዎች መካከል እይታቸው እንደምትገኝበት በስልክ ለአሜሪካ ድምፅ የተናገሩት አቶ ሳሙኤል ደርሳ አደጋው ከመከሰቱ ከሶስት ቀናት በፊት መሬቱ ተሰንጥቆ እንደነበር አስታውሰዋል። መሬቱ ትንሽ ከሶስት ቀን በፊት ተሰንጥቆ ነበረ። ተሰነጠቀ መሬት ሰውየው አይቶት፣ አይ ማውጫ መግቢያ የለም፣ የሚሄድበት ቦታ የለም። እቀመጣለሁ ብሎ ተቀመጠ። ተቀምጦ እያለ ትናንት በእኛ ሁለት ጠዋት ሁለት ሰዓት አካባቢ ዝናብ መጣል ጀመር። ተጀምሮ ቀስ ቀስ እያለ እየዘነበ ትንሽ ከላይ ጎርፍ እየመጣ ነበረ። ጎርፍ እየመጣ እያለ ሰውየ ቁፋሮ መቆፍሪያ ይዞ ወጥቶ ጎርፍ ከላይ ወደ ሌላ ወንዝ በኩል አቋርጦ እንትን እያለ ነበረ። ቦታውን ሰቶት ነበረ። ከዛ አልፎ ከሌላ ጋር ከላይ ተሰንጥቆ የመጣ እንዲዶ ከነ ቤቱን ከነ ልጆቹን ከነ ባለቤት ከነ ራሱ ይዞት የለ አቶ ሳሙኤል ይሄታቸውና ይሄታቸውን ባል እንዲሁም አንድ ልጃቸውን ጨምሮም የተወሰኑ ሟቾችን አስክሬን አግኝተው መቅበራቸውና የተቀሩትን በመፈለግ ላይ መሆናቸውን አመልክተዋል። በሞት እያሉ አሉ የሞቱት ሬሰው አልተገኘም እስካሁን እየተፈለገ የተቆፈረ ነው። የውላይታ ዞን የአደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ዳዊት ደሳለኝ ባለፈው ሳምንት ቅዳሜ ሐምሌ 27 ቀን 2016 ዓ ም ና ትላንት ሰኞ ሐምሌ 29 ቀን 2016 ዓ ም በካዎ ኮይሻ ወረዳ ጤፓ ቀበሌም በተከሰተ የመሬት መንሸራተት አደጋ 11 ሰዎች መሞታቸውን አስታውቀዋል። በቅዳሜው አደጋ አንድ ሰው ሲሞት ሌሎች አስር ነዋሪዎች ደግሞ ትናንት ሰኞ ከማልዳ አንስቶ እስከ አምስት ሰዓት ድረስ የጣለውን ከባድ ዝናብ ተከትሎ በተከሰተው ናዳም መሞታቸውን ኃላፊው አስረድተዋል። አራት ቤት ሙሉ በሙሉ በዚህ ናዳ የጠፋበት ሁኔታ አለ። በቤት ውስጥ የተገኙ ሰዎች በወቅቱ ዝናብ ሲዘንብ ቤት ውስጥ የተጠለሉ አባላት እዛ ውስጥ ያሉት ሁሉም በቁጥር አስራ አንድ የሚሆኑ ሰዎች በዚህ ናዳ ነፍሳቸውን ወይም ህይወታቸውን ያጡት በካዎ ኮሻ ወረዳ ጤፓ ቀበሌም በሶስት ቀናት ውስጥ ሁለት ናዳዎች መከሰታቸው ሳያባራ ከሚጥለው ዝናብ ጋር ተዳምሮም ሌላ ናዳ ሊከሰት እንደሚችል ያመለክታል ያሉት አቶ ዳዊት ተጨማሪ ሰብአዊ ጉዳትን ለመከላከል መንግስት ሀምሳ ሶስት አባ ወራዎችን አደጋው ከተከሰተበት ስፍራ ማውጣቱን አስታውቀዋል። ከአደጋ በኋላ ነው ከአምሳ ሰባቱ አራቱ ቤት ሲጠፋ ሙሉ በሙሉ ከዛ ወጥቶ በሌላ ቦታ እኛ ባዘጋጀ ነው በትምህርት ቤት በቤተክርስቲያን ለእንደ አርሶ አደር ማሰልጠኛ ተቋም ብለን ያዘጋጀ ነው። በጤና ሴላ ቤት፣ ባዶ የሆኑ የመንግስት ተቋማት እና ለአደጋ ያልተጋለጡ አካባቢዎችን ለይተን ያ ማስቀመጥ ነው የገቡ አሉ። ግን ከዛ በፊትም ነግረን የሰሙት ሰዎች ከዚህ አደጋ ተርፏሉ። ወይዘሮ ሀዲስ ዘውደ የተባሉ ሌላ የቀበሌው ነዋሪም እርሳቸው የሚያውቋቸው ሰባት ሰዎች ከመንደራቸው ሞታቸውን ተናግረው አደጋው አስደንጋጭ መሆኑን ገልጸዋል። አሁን ከመኖሪያቸው ተፈናቅለው በትምህርት ቤት ውስጥ ተጠልለው እንደሚገኙም አመልክተዋል። ነው ሰባት ሰው ሞቷል አምስት ወጥቷል ሁለት ጠፋ አሁን ህዝው ያው ሜዳ ላይ ናቸው ሜዳ ህዝብ ሁሉ ያለውም ያለው ህዝብ ያው አለ የምለው ተስፋ የለም እውነታው በጣም ከብዷል የዞኑ የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊው በአደጋው ሞተዋል ካሏቸው አስራ አንድ ሰዎች ውስጥ የአምስት ሰዎች አስክሬን መገኘቱና የስድስት ሰዎች አስክሬን ደግሞ ገና እየተፈለገ እንደሆነ ተናግረዋል። ስድስት አስክሬን በተደራጀ ኃይል ፍለጋ ላይ ላይ እንዳለን ነው የምነግር። በወላይታ ዞን በኪንዶ ኮይሻ ወረዳ ማናራ ቀበሌም በተመሳሳይ አደጋ የአንድ ሰው ህይወት ማለፉን ያስታወቁት ኃላፊው በዞኑ ለመሬት መንሸራተት አደጋ ተጋላጭ የሆኑ ወይም የአደጋው ስጋት ያጠለባቸው ሰባት ወረዳዎች መለየታቸውን ገልጿል። በመሆኑም በጥቂት ቀናት ውስጥ በወላይታ ዞን ሁለት ወረዳዎች አስራ ሁለት ሰዎች በመሬት መንሸት አደጋ መሞታቸው ታውቋል። በአደጋው የሟቾች ቁጥር ሊጨምር እንደሚችል የሚነሳውን ስጋት የተሳሳተ ያሉት የወላይታ ዞን የአደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊው ከቤታቸው ለተፈናቀሉ ወገኖች የአስቸኳይ ጊዜ ድጋፍ ማድረግ መጀመሩን ገልጿል። በደቡባዊ የኢትዮጵያ አካባቢዎች በመቶዎች የሚቆጠሩ ሰዎች ህይወት ያለፈበትን የገዘ ጎፋ ወረዳን ጨምሮ በስዳማ ክልል እንዲሁም በሸካ በካፋና በወላይታ ዞኖች ከአምስት አላነሱ ተከታታይ የመሬት መንሸት አደጋዎችን ተመዝግቧል። ለአሜሪካ ድምጽ ራዲዮ You're not tons of juice. How awesome.